ሰላም። ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የምሽቱን መሰናዶ ጀምሯል። ለምሽቱ የያዝናቸውን እናስተዋውቃችሁ። የጥላቻ ንግግርና የሀሰተኛ መረጃ አዋጅ በማህበራዊ መገናኛ ብዙኃን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሐሰተኛ መረጃ ተብሎ በሕጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙኃን ተብሎ የወጣ ሕግ አይደለም። በዩቲዩብ እና በተለያዩ ማህበራዊ ድረገጾች ላይ ዘገባዎችን በመስራት ያሉ ዘገባዎች ምን ያህል ከሕግ አኳያ ይታያሉ የሚለው መሰረት የተጠናቀረ ዘገባ አለን። ሌሎች ጥንቅሮችም አሉን። ኤደን ገረሞ የምሽቱን መሰናዶ እየመራ አብሬያችሁ ቆያለሁ። ፕሮዲሰራችን ብርሃን ኃይሉ ናት። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆነው በስራ ላይ ካሉ ከመላ አሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመስሉ ዘንድ በአክብሮት እንጋብዛለን። ሩሲያ የአፍሪካ ሀገራት ቋንቋዎች በሀገሯ የህዝብ ትምህርት ቤቶች ማስተማር ጀምራለች። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መመሪ የሆኑት ዶክተር ዮናስ አስችኔ ይህ የሩሲያ ውሳኔ በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት እንደሆነ አድርገው ይወስዱታል። አስማማው አየነው እሳቸውና ሌሎች ባለሙያዎችን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል። ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው ኢትዮጵያዊ አቶ መድህን ተፈሪ በሴንት ፒተርስበርግ ስቴት ዩኒቨርሲቲ የአማርኛ ቋንቋ መምህር ናቸው። የዩኒቨርሲቲው የኦሪየንታል ስተዲስ የአፍሪካ ትምህርት ክፍል አማርኛ፣ ግዕዝ፣ ሰዋሊ፣ ሐውሳና ሌሎች አፍሪካ ቋንቋዎችን ለሩሲያን ያስተምራል። ማስተማር ከጀመሩ 24 ዓመታት እንደሆናቸው የሚናገሩት አቶ መድህን ስለ መማር ማስተማሩ ሲናገሩም በሱ ቤት ብረ ጊዜ ነው የመጣው። በሰማኒያ ስምንት ዓመት ብረ ማለት ነው። የጋዜጠኝነት ትምህርትን ጨርሼ እዚህ ሀገር ቀርቼ ነው እና በመጀመሪያ ደረጃ ያው ይሄ አለ አደለም እኔ በፕሮፌሽናል እንትን የፊሎሎጂ አስተማሪ አይነት አደል በቋንቋው ተናጋሪ ተደርጌ ነበር እና ቀላል ይመስለኝ ይበረ ገብሃል እንትን ለማስተማር መጀመሪያ ስገባ ልቅስ በጣም ብዙ ዝግጅት የሚጠይቅ ምክንያቱም የቋንቋ መሰራረቱ አውሮፓ ቋንቋ ጋር ተመሳሳይ ስላልሆነ ብዙ ጊዜ እና ምክንያቱም አማርኛ ሁል ጊዜ ግስ መቸነች መጨረሻ ላይ ነው የምትቀመጠው እና ያችን ግስ ገብቷቸው ሌላውን አለ አረፍተ ነገር ለመተርጎም ለመናገር ሲሞክሩ አይደል መጀመሪያ አካባቢ ይከብዳል ነበር። ግን ደስ ዲፓርትሜንት ውስጥ እንደነገርኩ የአፍሪካን ስተዲ ዲፓርትሜንት ውስጥ አራት ቋንቋዎች ይሰጣሉ እና በአራት አመት አንድ ጊዜ ነው ወደ ስምንት ተማሪዎችን ይቀበላል። ማለትም በዚህ አመት አማርኛ የሚያጠኑ ተማሪዎችን ከተቀበለ፣ ለሚቀጥለው ደግሞ ስዋሂሊ፣ ከዛ ደግሞ ሀውሳም፣ ከዛ ደግሞ ማንዴ እና አራት አመት ተምረው በባችለር ሲመረቁ ነው እንደገና ሌላ ተማሪዎችን የምንቀበለውና። ወደ ስምንት ግሩፖችን አስተምራለሁ። በእያንዳንዱ ግሩፕ ውስጥ እስከ ስምንት ሰባት ተማሪዎች ይኖራሉ። የአፍሪካ ቋንቋዎችን በዚህ መልኩ በዩኒቨርሲቲ ማስተማር ከጀመረች ከስልሳ ዓመት በላይ የሆናት ሩሲያ አሁን ደግሞ እንደ አማርኛ በምስራቅ አፍሪካ የሚነገረውን ሰዋህሊና በምዕራብ አፍሪካ የሚዘወተረውን የዮርባ ቋንቋ በሕዝብ ትምህርት ቤቶች ማስተማር እንደምትጀምር ከወራት በፊት አስታውቃለች። ይህም በአውሮፓ የአፍሪካ ቋንቋዎች በማስተማር የመጀመሪያ ሀገር እንደሚያደርጋት የብሪታንያ ዩኒቨርሲቲዎች ዓለም አቀፍ ግንኙነት ማህበር የተሰኘ ተቋም በዚህ ርዕሰ ጉዳይ ላይ ባወጣው ዘገባ አመላክቷል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ዮናስ አሽኔ ሀገራት ዲፕሎማሲያዊ ፖሊሲያቸውን ለማስፈጸም የተለያዩ ስልቶች እንደሚጠቀሙ ጠቅሰው፣ ይህን የሩሲያ ውሳኔም በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት አድርገው ይወስዱታል። ራሻም ይህን ስታደርግ የባህሉንም የታሪኩንንም ሁሉንም ግንኙነት በማንቀሳቀስ ተሰሚነቷ የዲፕሎማሲ ድጋፏን ከሌሎ ዓለም በተለይ ከአፍሪካ ጋር ወዳጅ ለመሆን የምጥርበት መንገድ ነው። ይሄ ትምህርታዊ ፋይዳ አለው። ለምሳሌ ፒኤችዲ ፕሮግራም በግዝ መጀመሪያ አማርኛ ማስተማር መጀመር ለኢትዮጵያ የሚልከው ወይም ለስዋሂሊ ለሚናገሩ ሰዎች የሚልከው ትዕምርታዊ ፍላ እንትን አለ። ወዳጅነትን የመዘርጋት ወዳጅ የመሆን ልብን የማራራት ትረስትን የመገንባት የራሱ ፋይዳ አለው በራሱ ሁለተኛ፣ አማርኛ የሚማረው ሰው ማን ነው? የደህንነት አካላቶች ናቸው ወይ የዲፕሎማሲ ሰዎች ናቸው ወይ የኢኮኖሚ አማካሪዎቻቸው ናቸው ወይ ሲው ሀይል የሚማሩት እነማን ናቸው ብለን ብንሰራ፣ ምናልባት እኔ ከጠቀስኳቸው ተቋማት ውስጥ የሚወጡ ባለሙያዎች ናቸው ብሉት ብዬ አስባለሁ። ስለዚህ እሱ ሁለተኛው ትልቁ ሰፊው ጥቅማቸው ሊሆን ይችላል። በኋላ ተጽዕኖአቸውን ወዳጅነታቸውንም ጥቅማቸውን ለማስከበር ይጠቅማቸዋል። ልክ ምራበራን አለም ወይም የኮንፊሽየስ ሴንተር እዚህ አፍሪካ ውስጥ ቻይንኛ ያስተምራል። ቻይኛ ሲያስተምር ካልቸሩንም ባህሉንም በማስፋፋት ረገድ ሁለት በቻይና የሚሰሩ ቢሮክራቶችንም ባለሙያዎችንም ቻይናን ልባቸው ወደ ቻይና የሚያደላ ባለሙያዎችን ለማፍራት የማስተማር ፍላጎትም ብዙ ሰፊ ግብ ይዘው ነው የሚንቀሳቀሱ። ሀገራት በሚያደርጉት የዲፕሎማሲ ግንኙነት የተለያዩ መንገዶች እንደሚጠቀሙ የገለጹት በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር አቶ እንዳለ ንጉሴ ናቸው። በአሁኑ ሰዓት ዓለም መንደር ስለሆነ እያንዳንዱ ቦታ መድረስ የሚቻለው በዚህ በፐብሊክ ዲፕሎማሲ ነው። በዚህ ምዕራባውያኑ አሁን ባለው ሁኔታ እንግዲህ አውሮፓን ብታይ ይሄ ብሔርተኝነቱ እየተስፋፋ ትንሽ የመቀነስ ሁኔታ ታይባቸዋለ። እንግዲህ ከዚህ አንጻር ደግሞ የበለጠ ደግሞ እየሆኑ የመጡት ቻይና፣ እነ ራሻ፣ ቱርክን በተወሰነ መልኩ ብታየው ይህንን ጉዳይ በጣም ኤክስፕሎት እያደረጉት። ለምን አንደኛ በጣም የተረጋጋ ነው፣ ለረጅም ጊዜ መሄድ ነው። እያንዳንዱ ሰው የቤት ስራውን የሚወስድ በት ነው። ስለዚህ አሁን ከዚህ አንጻር ትክክለኛ እቅድ ነው የወሰዱት ብሎ መውሰድ ይቻላል። ቻይናም ራሽያም እንግዲህ ወደ አፍሪካ ሲመጡ ብዙ የተወሰነ ያው የኮሎኒያል ግሪቫንሲዎችን የመቀስቀስ ሁኔታ ቢኖርም አዋጪው ነው። አሁን በዋናነት አሁን ዓለምን የሚመራው ይህ ፐብሊክ ዲፕሎማሲ የሚለው ነው እንግዲህ የባህሉን ክፍል፣ የሃይማኖቱን፣ የንግዱን፣ የግል ግንኙነታችን ጭምር የሚሄድበት ነው። ይሄ ዲጂታል ቴክኖሎጂውን በጣም አግዞታል። የአማርኛ ቋንቋን የሚያስተምሩት አቶ መድን ሩሲያ ቋንቋዎችን ለዜጎቿ የምታስተምረው በፈቃደኝነት ላይ ተመስርታ መሆኑን ይናገራሉ። አላማውም ዜጎቿ የሌሎች ሀገራትን ባህልና ወግ እንዲያውቁና ለቀጣይ ስራዎቻቸው እንዲጠቀሙበት በማሰብ ነው ይላሉ። አማርኛ ሲያጣ ነው አየ የኢትዮጵያንም በዛውም ባህሉን፣ ታሪኩን እና ሌሎችን ነገር ወጎችን፣ ሁሉ ነገር ያጠናሉ። እና እነዚህ ተማሪዎች ለምን የሚማሩት? አንደኛ በውጭ ጉዳይ ሚኒስቴር ውስጥ ሲሰሩ ከአፍሪካ ጋር ማለትም ከኢትዮጵያ ጋር የሚኖረውን ግንኙነት በምን አይነት መንገድ አለ አይደለም ሄድ እንዳለበት ቀደም ብለው ባህሉን፣ ቋንቋውን፣ ታሪኩ ምናምን ስለሚያውቁ መረዳት ይችላሉ። እና በራሱ በኢትዮጵያ ያለው አምባሳደር አማርኛ ቋንቋ ያውቃል እና እዚህ ሞስኮ የተማረ መሰለኝ አለ ሞስኮ ዩኒቨርሲቲ ውስጥ የሚሰጣል። እና አንደኛ ግንኙነት ለመፍጠር ነው። ሁለተኛው የተለያዩ አለም አቀፍ ድርጅቶች ውስጥ እንዲሰሩ ነው። ሩሲያና ቻይና ቋንቋና ባህልን ጨምሮ የፐብሊክ ዲፕሎማሲን በመጠቀም በአፍሪካ ተጽዕኖአቸውን ለማሳደግ የሚያደርጉትን ጥረት አሜሪካን ጨምሮ በምዕራባውያን ሀገራት እየተዘነጋ የመጣ መሆኑን በማየት ክፍተቱን ለመጠቀም ጭምር ነው ይላሉ አቶ እንዳለም። አሁን ምዕራባውያኑ አሁን የፍራንኮፎኑ ብታያቸው በአብዛኛው ፈረንሳይኛ እንዲማሩ ነው እንጂ የራሳቸውን ቋንቋ እንዲጠቀሙና ምን እንዲሉ አልነበረም የሚያበረታተው። የአንግሎፎኖቹም ይሄ እንግሊዝም ተይዘው የነበሩት ሀያ አንዶቹም የአፍሪካ ሀገሮች ብትወስድ እንግሊዝኛ እንዲማሩ ነው የሚበረታቱት እንጂ የራሳቸውን አይደለም። ስለዚህ የኮሎኒያል ሌጋሲው ያመጣውን ክፍተት እነሱ ደግሞ ፖዘቲቭሊ ገልብጠውት ማለት ነው እንዲጠቀሙ ነው አሁን እያስቸረ። ይሄ በጣም ሴንሲቲቭ ነው እንደምታውቀው፣ የቋንቋ ጉዳይ የባህል ጉዳይ ሴንሲቲቭ ነው። ስለዚህ እንደገና አታችመንቱ ደግሞ ኢሞሽናል አታችመንቱ ደግሞ ሀይ ነው። በዚህ ውስጥ እንግዲህ አስበው ዲፕሎማሲ ጨዋታ ሲገባበት በጣም ጠንካራ ነው። በጣም አጥንተው የገቡበት ነው። የምዕራባውያን ሀገራት ከአፍሪካ ጋር ያላቸው ግንኙነት የሚቃኙባቸው ተቋማት ራሳቸውን ከጊዜ ጋር አላደሱ የሚሉት ዶክተር ዮናስ በበኩላቸው ይህም አዳዲስ ዲፕሎማሲያዊ ስልትን እየተጠቀሙ ላሉት እንደ ሩሲያና ቻይና ያሉ ሀገራት እድልን የፈጠረ ነው ይላሉም። ድሮ የምዕራቡ ዓለም የራሱ የሆነ ካልቸራል ሴንተሮች ነበሩት። በጣም ንቁ የሆኑ የጣሊያን የፈረንሳይ፣ እንግሊዝ የተለያዩ የባህል ማዕከሎች ነበሩ፣ ንቁ ነበሩ ግን አሁን ደብዝዘው ብዙም ሰፊ ስራ ሲሰሩ አንሰማ። ግን የሌሎቹ ሀገሮች አሁንም ንቆ ነው። በተለይ የቻይና ሰፊ በየዩኒቨርስቲው ትልልቅ ተቋማትን ገንብተው እየሰሩ ነው። በጃፓንም ተመሳሳይ የአማርኛም የሌሎችም ትምህርቶችን በጃፓን ሲሞክሩ እናያለን። ምዕራቡ ግን ያንን ሲያደርግ ዓለም አቀፍም ወይም ብሔራዊ ተቋሞቻቸው ክሪኤቲቭ የሆኑ አዳዲስ ነገሮች አንሰማ። በዚህ መከረት መሰረት ምክንያት አፍሪካ ኤዥያም ወደ ሌሎች የግንኙነቶቹ እየሰፉ እየዳበሩ እየሄዱ ይመስላል። እንግዲህ በዚህ ውጥንቅጥ ውስጥ ነው ምዕራቡ ዓለም መሪነቱን እያጣ ነው የሚባለው። በኢኮኖሚ ብቻ ሳይሆን እንደዚህ አይነት ክሬቲቭ መንገዶችም የመጠቀም ነገር ብዙ አናይ። ሩሲያ ከአፍሪካ ቋንቋዎች በተጨማሪ የአውሮፓና የእስያ ሀገራት ቋንቋዎች እንደምታስተምር የሚናገሩት አቶ መድን ግን ቀደም ብላ በዩኒቨርሲቲ አሁን ደግሞ በዚህ ትምህርት ቤቶቿ የአፍሪካ ቋንቋዎችን ማስተማሯ ተጽዕኖዋን ለማስፋት ካላት ፍላጎት ጋር መያያዙ አያስማማቸውም። ተጽዕኖም ለማሳደር የሚለው ለእኔ ብዙ ተቀባይነት የለውም። ግን ያው እንዴት ነው ስለ አፍሪካ የበለጠ እውቀት እንዲኖራቸው ከልጅነታቸው ጀምሮ ተማሪዎች በፍላጎት የሚካሄድ ነው። ለወደፊት ከአፍሪካ ጋር የበለጠ ጥሩ ግንኙነት ለመመስረት ጥሩ ግንኙነት የምትመሰረት ከሆነ ደግሞ የበለጠ እንግዲህ ስለ ሀገሩ ምንነት ጠንቅቃ ብታውቅ የተሻለ ነው። ከዛ አንጻር ይመስለኛል እንጂ ተጽዕኖ ማሳደርማ በተለያዩ ነገሮች ማሳደር ይቻላል። እንደዚህ አይነት የዲፕሎማሲ አካሄዶች ሁሉም ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር የሚወስዷቸው እርምጃዎች አካል ናቸው የሚሉት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለን ሙሴ ግን የአፍሪካ ሀገራትም ይህን በመረዳት ማንኛውንም ውሳኔ ከራሳቸው ጥቅም ብቻ መመዛ ይኖርባቸዋል ሲሉ ይመክራሉ። በተለያዩ ቋንቋ ሊዳረሱባቸው ይችላሉ። በባህላቸው ሊመጡ ይችላሉ። በሌላም ሊመጡ ይችላሉ። አፍሪካውያን ማወቅ ያለባቸው ምንድን ነው? መሰረታዊ ጥቅማችን ያውም ዘለቄታ ጊዜያዊ አይደለም። ዘለቄታዊ ጥቅማቸውን ነው ማየት ያለባቸው። በዚህ መንገድ በቋንቋ በባህል ብቻ ስለተመጣ ዘላቂ ጥቅምን ያስጠብቃሉ ማለት አይደለም። ስለዚህ ያንንም ተረተው እነሱም ተዘጋጅተው በፖሊሲ ደረጃ ማለት ነው ወጣቶቻቸውንም ሊቃኑንም ጭምር ኮንሽስ የማድረግ የማሳወቅ ብሔራዊ ጥቅሙን ይሄ ዋነኞቹ ሚባሉትን ብሔራዊ ጥቅሞች ላይ እየተዋውቀው በዚህ መልክ አስፈላጊውን የዲፕሎማሲ ሂደት ወይም መስተጋብር ማስኬድ ይኖርባቸዋል። በሩሲያ በአሁኑ ወቅት የትምህርት እድል ተሰጥቷቸው እየተማሩ ያሉ ከ30 ሺህ በላይ አፍሪካውያን እንደሚገኙ የአገሪቱን ተቋማት ጥናትን ዋቢ በማድረግ ብሪታንያ ዩኒቨርሲቲ ዓለም አቀፍ ግንኙነት ማኅበር ባወጣው ጽሑፍ አስፍሯል። ይህም ሩሲያ የአፍሪካ ሀገራትን ቋንቋዎች ከማስተማር በተጨማሪ እየተገበረችው ያለ የፐብሊክ ዲፕሎማሲ ስልት አካል ተደርጎ ተወስዷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ኢትዮጵያ ማህበራዊ ሚዲያን ጨምሮ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል በፍትሀ ብሔርና በወንጀለኛ ህጉ ከተቀመጡት ህጎች በተጨማሪ የጥላቻ ንግግርና ሀሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅ የመሳሰሉትን አጽድቃለች። ሆኖም በርካታ ተንታኞች በኢትዮጵያ የማህበራዊ ሚዲያ ስነ ምህዳር ውስጥ የሚሰራጩ ሀሰተኛ መረጃዎች፣ የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ መሄዳቸውን ተከትሎ አዋጆቹ ሀሳብን በነጻነት የመግለጽና መረጃ የማግኘት መብትን ከመጋፋት ውጭ የህብረተሰቡን ደህንነት መጠበቅ እንዳልቻሉ ይከራከራሉ። ለመሆኑ በማህበራዊ መገናኛ ብዙሀን ስም ማጥፋት፣ የግለኝነት መብት መጋፋትና ሌሎች ከስነ ምግባር ያፈነገጡ መረጃዎች ስርጭቶች የመሳሰሉ ወንጀሎች ሲፈጸሙ ወደ ህግ የሚቀርቡባቸው ማዕቀፎች ምንድን ናቸው? የህብረተሰቡን ደህንነት ለመጠበቅ ያላቸው አቅምስ ምን ይመስላል? ስትል ስመኞች የቆየ የህግ ባለሙያና ፌዴራል ፖሊስን አነጋግራ ተከታዩን ዘገባ አሰናዳለች። በማህበራዊ ሚዲያ የሚሰራጩ የሐሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች ግጭቶችና የንጹሐን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊ ና ማህበራዊ መስተጋብሮች ላይ ጉዳት እያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ከቅርብ ጊዜያት ወዲህ በዩቲዩብ ሲሰራጩ የምናያቸው ከግለሰቦች እውቅናና ፈቃድ ውጪ በድብቅ ካሜራ እየተቀረጹ የሚተላለፉ የሰዎችን ገመና ያለ ፈቃድ አደባባይ የሚያወጡ፣ ቀደም ሲል ከቤተሰብ ከጓደኛ ወይም ከሽማግሌዎች ሳያልፍ በእርቅ ለመፍታት ጥረት ይደረግባቸው የነበሩ የባልና የሚስት ጉዳዮች በሚያዋርድ መልኩ ለአደባባይ እንዲውሉና ቤተሰብ እንዲበተን የሚያበረታቱ ቪዲዮዎች ለምሳሌ የሚጠቀሱ ናቸው ይሁንና ዩቲዩብን ጨምሮ በፌስቡክ በቴሌግራም በትዊተር በቲክቶክና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሀሰተኛ መረጃዎችንና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ የእምነት ነፃነትን የሚጻረሩና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የህግ ባለሙያዎች ይገልጻሉ። አቶ ሰለሞን ጎሹ የህግና የኮሚኒኬሽን ባለሙያ ሲሆኑ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል። ወንጀል ናቸው። ይህንን የግል ያለመነካት መብትን መንካት ህገ መንግስቱ በአንቀጽ ሃያ ስድስት የሚያስቀመጠው በጣም ጠንካራ ፕሮቴክሽን ነው። ለህዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የህዝብ ጥቅም ጀስትፋይ ካልተደረገ በስተቀር የፕራይቬሲ ራይቶቹን ወይም ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃ በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ህግጋቶች ኢትዮጵያ በአግባቡ አላት። አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሀቤርና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ አድርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሃን አዋጅ መሆኑን አቶ ሰለሞን ያስረዳሉ። የመገናኛ ብዙኃን አዋጅ በግልጽ አንድ መገናኛ ብዙኃን ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙኃን ሶስት ነገሮችን ሊያሟላ ይገባል። አንደኛ ሕጋዊ ድርጅት ሊኖረው ይገባል። ሁለተኛ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባላል። ሶስተኛ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነመረብ መገናኛ ብዙኃን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ የኬንያ ብዙሀን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርገው፣ እንደ ተቋማዊን ነው እንጂ የግለሰቦችን ሀሳብን በነፃነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ ሞኖፖሊ የለውም። እነዛን የመከታተል የለውም። ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሀን ባለስልጣን በመገናኛ ብዙሀን ወይም በኮሚኒኬሽን ጉዳይ ላይ መንግስት አድቫይስ ስለሚያደርግ የፖሊሲ ጉዳዮችንም እነሱን ነገሮች በተጓዳኝ ያደርጋል። በማህበራዊ የብዙሀን መገናኛ ዘዴዎች በሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓ ም በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለው የጥላቻ ንግግርና የሀሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሀን ብቻ ሳይሆን በግለሰቦች ለሚሰራጩ ሀሰተኛ ወይም ጎጂ መረጃዎችም ያገለግላል። የጥላቻ ንግግርና የሀሰተኛ መረጃ አዋጅ ግን በማህበራዊ መገናኛ ብዙሀንን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሀሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሀን ተብሎ የወጣ ህግ አይደለም። ነገር ግን የሐሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው ቢገኙ በዚሁ አዋጅ የወንጀል ጥያቄነት ይኖርባቸዋል። ሌላው በርካቶች መኖሩን እንኳን የማያስተውሉት ህግ በ2016 ዓ ም የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው። ይህ አዋጅ በዋናነት በኮምፒውተር አማካኝነት የሚፈጸሙ የማጭበርበር፣ የማታለል እና የስርቆት ወንጀሎችን የሚመለከት ሲሆን ህጉ ለሰብአዊ መብት ጥበቃ በቂ ትኩረት አልሰጠም በሚል ማሻሻያ እንዲደረግበት ሀሳብ ቀርቦ እንደነበር አቶ ሰለሞን ያስታውሳሉ። በ2016 የወጣው የኮምፒውተር ክራይም አዋጅ ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኪሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብአዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብዓዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ ሶስት ዓመት እንግዲህ ከመረጃ ነፃነት አዋጁ አዲሱ ረቂቅ ጋር አብሮ ለፍትህ ሚኒስትር ቀርቦ ነበር። ፍትህ ሚኒስትር በወቅቱ በሌሎች በርካታ አዳዲስ ሕጎች እየወጡ ስለነበር ተጨማሪ ውይይት ይደረግበት በባለድርሻ አካላት ብሎ ነበር ያኔ የያዘው። ወደ ካውንስል ሚኒስትር ሳልሄደም ፍትህ ሚኒስትርም ያንን ረቂቅ አስቀምጦ በ ሰዎቹ እንደቆመ ነው ያለው። በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውድርድ መሆናቸውን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ጄይላን አብዲ ይገልጻሉ። ሞባይል ባንኪንግ አሰጋሪ የሆነ ነው። አንዱ አንዱ ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ። በሱ የሚበሉ አሉ። ሁለተኛ ደግሞ ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል። የተለያየ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ እቃ በሪካሽ ይሸጡልሻል። ከሸጡልሽ በኋላ አንቺ አሁን ጨምሬሽ እንድትጫወቺ እያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋሉ። እንደዚህ አይነት ወንጀሎች በጣም እየተበራከቱ ነው ያሉ። ከድማ ከዲፋሜሽኑ በላይ ምክንያቱም ዲፋሜሽን ግለሰቡም ራሱ መከላከል ይችላል፣ ግለሰቡም ከሶ ሰውየውን ተጠያቂ ማድረግ ይችላል። በማህበራዊ ሚዲያ አማካኝነት የሚፈጸሙ እና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ህጎች ወጥ ሆነው አንድ ቦታ ባይኖሩም አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነውም ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል። በወንጀል ከተከሰተ በወንጀል ጉዳይ ላይ መንግስትን ወክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ አቃቤ ህግን ያቀፈው የፍትህ ሚኒስትር ነው ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል ሶ እነዛ ተቋማት ለምሳሌ እንደ ኢንሳ ወር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደርጉባቸው የተለያዩ ሱብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ህግ በራሱ ተነሳሽነት ጉዳዮችን ኢኒሽት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ ተፈጥሯቸው በጣም ፐርሰናል የሚባሉ ግለኝነት መብት ጋር ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ቅሬታ ሲቀርብ ብቻ አቃቢ ህግ የሚያንቀሳቀሳቸው ጉዳዮች አሉ። በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርን እና ሀሰተኛ መረጃዎችን ለመቆጣጠር የወጡት ህጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት። እንዲያውም በተቃራኒው የመናገር ነፃነትን ለመደፍጠጥና የተለየ ሀሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት ዓላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተልና ለህግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል። በመሆኑም ፖሊሶች እነዚህን ወንጀሎች ለመከላከል ስልጠና እየተሰጣቸው መሆኑን አቶ ጆላን ይገልጻሉ። ፖሊስ የኛ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር ድረስ ልከን አሰልጥነን ደቡብ ኮሪያ፣ በቻይና በዚህ ዙሪያ በተለይ በ ሳይበር ክራይም ዙሪያ እንደ ስልጠና እንዲያገኙ አድርገን በነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል ሐሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ የሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ እየያዘ መረጃ ወንጀልን እያጣራባቸው ያሉ ሰዎች፣ ግለሰቦች አሉ። በዚህ ዙሪያ ማለት ነው። በዚህ መሰረት ይሰራል ማለት ነው። ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቆና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቅረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ ህብረተሰቡ እንግዲህ፣ ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያቅ አንድ ሰው እንደዚህ አይነት ቀረፃ የተካሄደበት ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ በኢንዲቪዥዋሊም ማመልከት የሚችልበት ወንጀል አለና ስለዚህ በግለሰብ ደረጃም አመልክቶ እነዛን ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ህጎች በሙሉ ህዝብ ያውቃቸዋል ተብሎ ነው የሚገመተው እና በየጊዜው ደግሞ ኤክስፐርቶች እያስተማሩ ነው ያሉት። ምክንያቱም የኢትዮጵያ ህግ በተለያየ ቦታ ተበታትኖ የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያቃል ብለን ከገመትንም አስቸጋሪ ስለሆነ፣ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ፣ በቴሌቪዥን እያስተማን ነው ያለን። በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። ለምሳሌ በቅርቡ ልጅ ያሬድ በሚል ስያሜ የሚታወቀው ኮሜዲያን ያሬድ ዘላለም በኮምፒውተር የሚፈጸም ወንጀል ድንጋጌን በመተላለፍ የቤተ ክርስቲያንንና የሰዎችን ክብርና ስም በማጉደፍ እንዲሁም የጥላቻ ንግግርን በማሰራጨት ክስ ተመስርቶበት ነበር። ሆኖም አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ። አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙ ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በርቅ የተደመደሙ የነበሩ ኮንቴንቶችን ዲሊት ለማድረግ ግለሰቦች ተስማሙ የሚሉ አንዳንድ ዘገባዎችንም አይተናል። እሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው ሌሎቹንም ላይ እንዲህ አይነት ጥያቄነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ አይነት ጥሰቶች በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው። ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ። የሐሰተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በሬስ በኩል ፖሊሶችን፣ አቃቤ ህጎችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው። ይሄ ኮንፍሊክቱ የመጣው ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቅድሚያ የሚሰጡበትን ነገር ስለቀየረ እንዳልኩሽ፣ ባለፉት ሁለት ዓመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱም ጉዳዮች በትክክል ለፍርድ ቤት ቀርበው እልባት ያገኙ ጉዳዮች ብዙ አይደሉም። የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ እያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ህብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ አሁን እያንዳንዱ ህብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል ሲቲዝን ኤንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ ጉግል ፕሌይ ስቶር ላይ ተግባራዊ ሆነው ህብረተሰቡ ከፖሊስ ጋር በደቂቃ እየተገናኘ የሚፈጠረው ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው ማለት ነው። ኢትዮጵያ ፌዴራል ፖሊስ ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሐሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ህግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የህግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመቀጠል የምናልፈው ወደ ስፖርት ዘገባ ነው። ለአንድ ወር ለተጠጋ ጊዜ ሲከናወን የቆየውን የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ አዘጋጁ ሀገር ኮዲቫር በአሸናፊነት አጠናቃለች። እሁድ ምሽት በተደረገው የፍጻሜ ጨዋታ ኮዲቫር ተፎካካሪዋ ናይጄሪያን ሁለት ለአንድ በሆነ ውጤት በማሸነፍ የዘንድሮ የአፍሪካ ሀገራት የእግር ኳስ ዋንጫ ቻምፒዮን መሆኗን አረጋግጣለች። በ38ኛው ደቂቃ ዊሊያም ትሮስት ኢኮን በአስቆጠረው ግብ ናይጄሪያ መሪነቱን ለመያዝ ችላ ነበረ። ከእረፍት መልስ ተጠናክረው የገቡት የኮዲቫር ተጫዋቾች በናይጄሪያ ቡድን ላይ ጫና በመፍጠር ያከታትሏቸው የግብ ሙከራዎች የቡድኑን የድል መንገድ አቅንተውታል። በ62ኛው ደቂቃ ውጤቱን ወዳቻነት የቀየረውን ግብ ፍራንክ ኬሲ ሲያስቆጥር፣ ሴባስቲያን ሃለር በ81ኛው ደቂቃ ያስቆጠራት ሁለተኛ ግብ የኮዲቫርን ድል አጽንታለች። በአውሮፓውያኑ 1992ና 2015 ዓመታት ካስመዘገበችው የአፍሪካ ዋንጫ ቻምፒዮንነት ታሪክ ጋር የእሁዱ ምሽት ድል ኮዲቫር ለሶስተኛ ጊዜ የአፍሪካን ዋንጫ በድል ያነሳች የአህጉሩ የእግር ኳስ ዘርፍ ገናና ሀገር አድርጓታል። ከ60 ሺህ በላይ ሕዝብ በሚያስተናግደው አላሳን ዋተራ ስታዲየም የተከናወነውን የፍጻሜ ጨዋታ በሚሊዮኖች የሚቆጠሩ አፍሪካውያን በቀጥታ ስርጭት ተከታትለውታል። በዚህ ጨዋታ ወቅት በአትላንታ ኦሎምፒክ ናይጄሪያ በእግር ኳስ የወርቅ ሜዳሊያ አሸናፊ እንድትሆን ያስቻላት ቡድን አባል ንዋንኮ ካኑ እንዲሁም የኮትዲቯር ዓለም አቀፍ ኮከብ ዲዲየር ድሮግባ ስታዲየሙን ከአፍ እስከ ገደቡ ከሞላው ኳስ አፍቃሪ ጋር በመቀላቀል ቡድኖቻቸውን ሲያበረታቱ አምሽተዋል። የዘንድሮውን የአፍሪካ ሀገራት ዋንጫ ለማዘጋጀት አንድ ቢሊዮን ዶላር ገደማ እንዳወጣች የተነገረላት ኮትዲቫር በአገሪቱ የስፖርት መዛግብት ላይ በወርቅ ቀለም የሚጻፍ ድል በማስመዝገብ የህዝቦቿን ልብ በደስታና በኩራት አፍክታለች የአይቨርኮስት ተፎካካሪ የነበረችው የሶስት ጊዜ ቻምፒዮን ናይጄሪያ የሁለተኛ ደረጃን ይዛ ስታጠናቀቅ ቅዳሜ ዕለት በፍጹም ቅጣት መለያ ዲሞክራቲክ ሪፐብሊክ ኮንጎን ያሸነፈችው ደቡብ አፍሪካ የሶስተኛ ደረጃን ይዛ አጠናቅቃለች ዘንድሮ ላይ 52 ጨዋታዎች የተካሄዱ ሲሆን 119 ግቦች ተቆጥረዋል በዘንድሮ ውድድር የኢኳቶሪያል ጊኒው ኤሚሊዮን ኔስ ሎፔዝ አምስት ግቦችን በማስቆጠር የኮከብ ግብ አስቆጣሪ የወርቅ መጫሚያ ሽልማትን አሸናፊ ሆኗል። የደቡብ አፍሪካ ግብ ጠባቂ ሮንዌን ዊልያምስ ምርጥ ግብ ጠባቂ ክብርን ሲያገኝ፣ ናይጄሪያዊ ዊልያም ትሮስ ኢኮን ምርጥ ተከላካይ መስመር ተጫዋች ሽልማትን ተቀብሏል። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚደንት ፓትሪስ ሙሴፔ በየደረጃው ድል አስመዘገቡ ቡድኖች የሜዳሊያ ሽልማት ከመስጠታቸው በተጨማሪ ከዓለም አቀፉ የእግር ኳስ ፌዴሬሽን ፕሬዚደንት ጂያኒ ኢንፋንቲኖና የኮርዲቫር የኮዲቫር ፕሬዚደንት አላሳን ዋተራ ጋር በመሆን ለአፍሪካ ሀገራት የእግር ኳስ ቻምፒዮኖቹ ዝሆኖቹ በሚል ቅጽል ለሚታወቁት የኮርዲቫር ቡድን አባላት ወርቅ የተለበጠውን ዋንጫ አስረክበዋል። የዘንድሮን ውድድር በአጠቃላይ ከአንድ ሚሊዮን በላይ ሰዎች በአካል ተገኝተው ተመልክተዋል። ዜናዎቻችን ለዕለቱ የያዝነው እዚህ ላይ ተጠናቋል። በነጋምሽ ትንገናኝ ደናደሩ።